ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዝግጅት በኢትዮጵያ ወቅታዊ ሁኔታ ላይ ያተኩራል። ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን አለመረጋጋት የቀሰቀሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ በዓለም አቀፍ ህግጋት የተፈቀደ ደረሰ የሚባል ጥፋት ቢኖርም በህግ አግባብ ሊታይ የሚችል ተቀባይነት ያለው የተቃውሞ አቀራረብና መብትም ነው ሲሉ የህግ አስተማሪና ተመራማሪው አቶ ጸጋዬ ረጋሳ አራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ጽዮን ግርማ ነች። አቶ ጸጋዬን ያነጋገረቻቸው አርብ ምሽት የዝግጅቱ የመጀመሪያ ክፍል ተላልፏል። ተከታዩን የመጨረሻ ክፍል ደግሞ ነው። አቶ ጸጋዬ ረጋሳ አራርሳ የህግ አስተማሪና ተመራማሪ ናቸው። በአውስትራሊያ ሜልበርን ይገኛሉ። ከሜልበርን የህግ ትምህርት ቤት በህገ መንግስት ህግ በቅርቡ የዶክትሬት ዲግሪያቸውን አጠናቀዋል። ባለፈው ሳምንት አርብ ምሽት በነበረው ውይይታችን መንግስት በኦሮሚያ ክልል ከተሞች እየተካሄዱ የሚገኙ ሰልፎችንና ሰልፉን ተከትለው የተከሰቱ ድርጊቶች ሽብር ናቸው ይላል። እርስዎ እንደ ህግ ባለሙያነቱ እነዚህ ተግባራት የሽብር ናቸው አይደለም በሚል ለቀረበላቸው ጥያቄ በሰጡት ምላሽ ነበር የተጠናቀቀው። እዚህ ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ አለም አቀፍ ሰነዶችም ይሁን በሀገር ውስጥ ህግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ ያስብ በዛሬው ሁለተኛ ክፍል ውይይታችን ደግሞ ሰዎች መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ ወይ ለሚለው ጥያቄ ማብራሪያ በመስጠት ይጀምራሉ። መናገር፣ መሰለፍ፣ መሰብሰብ እና መደራጀት፣ የፖለቲካ ሀሳብን መግለጽ እነዚህ መሰረታዊ የዜጎች መብቶች ናቸው። በኢትዮጵያም ህገ መንግስት ከአንቀጽ ሀያ ሰባት ጀምሮ የህሊና፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ ራስን የመግለጽ በጽሁፍ በንግግር ወዘተ የተጠበቁ ናቸው። ህገ መንግስታዊ ዋስትና የተሰጣቸው ናቸው፤ በኢትዮጵያም ህገ መንግስት፣ በኦሮሚያም ህገ መንግስት ኢትዮጵያ በጸደቀቻቸው አለም አቀፍ የሰብአዊ መብት ሰነዶችም እንደ አይሲሲፒአር፣ አይሲኤስሲአር በመሳሰሉት ሁሉ ተቀባይነት ያላቸው ናቸው። ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል። የመብት አጠቃቀም ደግሞ የሚገደበው ለምሳሌ ሰልፍ የምናደርግበት ቦታ፣ መፈክር የምናሰማበትና ድምጽ የምናደርግበት የምንገልጽበት ቦታ ቤተክርስቲያን፣ ቤተ መቅደስ ደጅ ሄደን መጮህ አንችልም። ለምሳሌ አደባባዮች ይያዛሉ፣ ሰልፍ ልናደርግ የምንፈልግባቸው መንገዶች ይዘጋሉ። ስለዚህ ምን ይሆናል? አብዛኛው ህዝብ ጥቅም ጸጥታና ሰላም ሲባል መብቶች ይገደባሉ፣ አጠቃቀማቸው ማለት ነው። አጠቃቀማቸው የሚገደቡት አንደኛ፣ እነዚህን መብቶች መጠቀም የሌላውን ዜጋ መሰረታዊ መብትና ነፃነት የሚጎዳ እንደሆነ፣ ሁለተኛ፣ ማህበረሰባዊ ጸጥታንና ሰላምን የሚያፈርሱ እንደሆነ፣ ሶስተኛ፣ የማህበረሰብ ጤናና ስነምግባርን የሚጎዳ ሰልፍ እንደሆነ ስለ እነዚህ ሲባል እነዚህ መብቶች ይገደባሉ። ይሄ ደግሞ የሚሆነው ከተደረገ በኋላ ነው። ሰልፉ ይደረጋል፣ ሰላምና ጸጥታ የሚናጋ ከሆነ ለምሳሌ ተቃውሞ እነሱ ሲሰለፉ፣ ሌሎች ተቃውሞ ከነሱ ጋር የሚጋጩ ከሆነ በመሀል መንግስት ይገባና አንዱን ተሰብሳቢ ከስብሰባው ቦታ ያስወግዳል፣ ወይም ደግሞ ሁለቱንም ያግዳል ማለት ነው። ላደረሱት የስነ ምግባር ጉድለት ስነ ምግባርን የሚጎዳ ከሆነ ያንን ሰልፍ ያደረጉ ሰዎች ወስዶ መንግስት እርምጃ ይወስድባቸዋል። በህግ መንገድ ማለት ነው። እና ማንኛውም በመብት አጠቃቀም ላይ የሚደረግ ገደብ ግን መሰመርበት የሚገባው በህግ መሰረት ነው ገደቡ የሚቀመጠው። ህግ የሚያስቀምጠው ደግሞ ገደብ አስፈላጊ ሆኖ ሲገኝ ነው። የማህበረሰብን ሰላምና ጤና የሚያውኩ የሚያበላሹ ከሆኑ ገደብ ሊጣልባቸው ይችላል ብለዋል። መንግስት በተለያየ ጊዜ ከሰጣቸው መግለጫዎች ውስጥ አንዱ የብሔር ግጭት እንዳለ ማህበረሰብ ከማህበረሰብ በአንድ አካባቢ ላይ ግጭት እንዳለና ሰልፉ እሱንም እንደሚጨምር በመጥቀስ ሲናገሩ ተሰምቷል። ይሄ ሰልፍ የእውነት እንደተባለው የብሔር ግጭት ወይም አንድ ብሔር ብቻውን የበላይነትን የሚጠይቅበት ሰልፍ ነው ወይ? ያ ከሆነስ መገደብ የለበትም ወይ? ጥሩ ጥያቄ ነው። ይሄ የብሔር ግጭት ሊኖር ይችላል። ለብሔር ግጭት ግን አንድ ሰልፍ ተጠያቂ ሊሆን አይችልም። የብሔር ግጭት ካለ ችግሩ ያለው ሌላ ቦታ ነው ማለት ነው እንጂ በዛ ሰልፍ ውስጥ አይወለድም። መቼም ይሄ ሰልፍ ውስጥ የአንድን ብሔር የበላይነት ወይም ራስን የማስተዳደር እንደዚህ አይነት ንግግር ቢገልጹ ይሄ መብት ነው። ምንም ማንንም የሚጎዳም ነገር አይደለም። ነገር ግን ሌሎች ብሔረሰቦችን እዛ በመካከላቸው ያሉትን የሚጎዱ ከሆነ ይሄም ወንጀል ነው። በተለያየ መንገድ ወንጀል ተደርጎ በሕግ እርምጃ ሊያስወስድ ይችላል። ምን ማለት ነው? ሽብርተኝነት አይደለም፣ ተራ ወንጀል ነው። በመካከላቸው ያሉ ሰዎችን ከደበደቡ ይሄ የድብደባ ወንጀል ነው። ከገደሉ ግድያ ነው። በብሔር ላይ አተኩረው ደግሞ ብዙ ሰዎችን ካጠፉ እንዲሁም የዘር ማጥፋት ተብሎ ተጠያቂ ሊደረጉ ይችላሉ። ይሄም በኖርማል ወንጀለኛ መቅጫ ህጉ በኢትዮጵያ ውስጥ ባለ ህግ አንድን ብሄር ታርጌት ያደረገ ጥቃት የጄኖሳይድ ወይም የዘር ማጥፋት ተብሎ የተደነገገ ነገር ነው። በዛ መንገድ ተጠያቂ ሊሆኑ የሚገባቸው ሰዎች ይኖራሉ። ይሄ ግን ፍርድ ቤት የሚወስነው ነገር ነው። ይሄንን እያደረጉ የተገኙ ሰዎችን መያዝ፣ መቆጣጠርና ለፍርድ ማቅረብ አንድ ተግባር ነው። የለም ይሄን ስላደረጉ ሽብርተኛ ናቸውና በጦር ኃይል እንዝመትባቸው ግን ሌላ ሕገወጥነት ነው ሌላ ተግባር ነው። ይሄ ማስተዳደርም አይደለም የፍትህ ስርዓትም አይደለም ሽብርተኝነትን መቆጣጠርም አይደለም ሕገወጥነትን መቆጣጠርም አይደለም። ኢንፋክት እኔ ካለኝ መረጃ አሁን የማውቀው በተለያየ ቦታ እነዚህ የሚቃወሙት ሰዎች አብዛኞቹ ኦሮሞዎች ስለሆኑ ኦሮሞዎች ሌሎችን በብሄር እያጠቁ ስለሆነ እያሉ ለምሳሌ አማራ፣ አማርኛ ተናጋሪ ሰው ወገኖቻችንን ሌሎችንም በየከተሞቹ የሚኖሩ ሰዎችን ይኸው ኦሮሞዎች ሊገሏችሁ መጡ፣ ይሄን አደረጉ እያሉ እየተናገሩ አያለው። በማህበራዊ ድረገጾችም አንዳንድ ሰዎች ይሄንን ሲያሰራጩ ይታያል። ሁሉንም በደንብ አትኩረሽ ካየሻቸው እነዚህ ሰዎች ይሄንን ነገር ገሃድ የሚያ እናወጣለን የሚሉ ይሄንን አይነት ማስረጃ የሚናገሩ ሰዎች ማስረጃ እንኳን አይሰጡሽም። ግን ይህን መረጃ የሚያወጡ ሰዎች አብዛኛዎቹ የመንግስት ደጋፊ ወይም ደግሞ የመንግስት የፕሮፓጋንዳ ማሽን ውስጥ ያሉ ሰዎች ናቸው። አንደኛ ነገር ከነበረ ይሄ ነገር ለምን አላየነው? ለምንድን ነው የተቃውሞ ሰልፎ ነው ያየ ነው? መጀመሪያ የተቃውሞ ሰልፉ ከተቃል ከቆየ በኋላ ነው አሁን አይደለ፣ ፖሊስ ገብቶ የብሔር ግጭት እየታየ ነው እያሉ የምንሰማው። አንድ ማህበረሰብ ወይም ህዝብ ወደ አደባባይ ወጥቶ መብቱን ተጠቅሞ ተቃውሞ ሲያሰማ ምን ለማግኘት ነው ያንን የሚያደርገው? ምን ጠብቆ ነው ያንን የሚያደርገው? ምንስ ምላሽ ማግኘት ነው ያለበት? አንድ መንግስት ባለበት አካባቢ የመንግስትና የዜጎች ግንኙነት ሰላማዊ ከሆነ ጥሩ የመንግስትና የዜጎች ግንኙነት ካለ ሰላማዊ ሰልፍ ሲወጣ በመሰረቱ የታማኝነት የሎያልቲ ምልክት ነው። መንግስትን ኢንጌጅ እያደረገው ነው። መንግስት አንድ ፖሊሲ አወጥቷል፣ የእኛ ምላሽ ደግሞ ይሄ ነው እያለው ነው። ይሄ ኢትስ አን አክት ኦፍ ሎያልቲ እንጂ ሪሊ ተቃውሞ አይደለም። ሰምቼ ያለው ያደረግከውን ነገር ልታደርግ ያሰብከው ግን አይመቸኝም አልቀበለውም እያለ ነው። እውነት ለመናገር ይሄ ነገር ከመጀመሪያው ጀምሮ እንሰማ ነው። ከምንም ነገር በላይ ተቃውሞ የሚወጣ ሰልፍ የሚወጣ ማንኛውም ማህበረሰብ፣ በየትም ሀገር ሊሆን ይችላል፣ የመጀመሪያ የሚፈልገው ነገር እንሰማ ነው። እዚህ ሰላማዊ ሰልፍ እንዲሁም መንግስታት ሊወዱት የሚገባ ነገር ነው። ይሄ በህግ የተሰጠ መብት ነው፣ ሲወጡ እንደሚሰሙ። ምክንያቱም የሚወጡትም ለዚህ ፐርፐዝ እኮ ነው። ማለት በመንግስት የውሳኔ አሰጣት ሂደት ውስጥ ግብዓት በማቅረብ የመንግስትን ውሳኔ ለመቃወም ለመደገፍ፣ ለማሻሻል የሚጠቀሙበት መንገድ ነው። እንደዚህ አይነት ሰልፎች በሚኖርበት ጊዜ በተደጋጋሚ በየጊዜው እንደሚታየው ሰዎች ይሞታሉ። ከዚያም ተቃዋሚዎች ይህን ያህል ሰው ሞተ ይላል ይላሉ። ከዛ መንግስትም ይህን ያህል ሰው ሞተ ይላል። ክርክር ይደረጋል፣ በሟቾች ቁጥር ላይ ክርክር ይደረጋል። ትንሽ ቆይቶ ደግሞ ይረሳል። ለመሆኑ በዚህ መካከል ለሚሞቱ ሰዎች ማን ነው ተጠያቂ? ማን ነው የህግ ተጠያቂነት ያለበት? እውነት ነው። በእኛ ሀገር በተለያዩ ጊዜዎች ሰልፍ ይወጣል እና ጉዳት ይደርሳል። የመጀመሪያው መከራከሪያ ነጥብ ቁጥር ነው። ምክንያቱም ይሄ ምንድን ነው? ተሰላፊዎች መሰማት ይፈልጋሉ። መንግስት ደግሞ በመጀመሪያ የሚያደርገው ነገር ድናያል ማለት ይክዳል። እንዲያውም ምንም አልነበረም ይላል። ወይም አንዳንድ የህብረተሰብ ክፍላት ክፍሎች እንደዚህ አይነት እንቅስቃሴ ለማድረግ ጀምረው ነበር ይላል። ከዛ በኋላ እንደ ወንጀለኛ ግሩፕ አድርጎ ይናገራል። ቡድን አድርጎ ይናገራል። ከዛ በኋላ ጉዳቱን አይናገርም። ልክ ተሰብሳቢዎቹ ተሰላፊዎቹ ይሄን ያህል ጉዳት ደረሰብን አለቀን ብለው በሚዲያ አንዳንድ አውትሌት ላይ በተለያዩ ማህበራዊ መገናኛ ብዙሀን ሲገለጥ መንግስት የሚያደርገው ነገር ውሸት ነው ይላል። ይሄንን ይክዳል። ብዙ ጊዜ ደግሞ አሁን በጣም ኢንክሪዚንግሊ የታየ የመጣው ነገር ምንድነው? መንግስት እኩያ ይሆንና ደርሶ እኔም እንዲህ ያህል ሞቶብኛል ተጎድቶብኛል ይላል። ይሄ ይሄ ለየት ያደርገዋል ከሌሎች ሁሉ። መንግስት ይሄኛውን ለየት የሚያደርገው እኔ ይሄን ያህል ሞተብኝ ብሎ ከተሰላፊዎቹ እኩል ጭቅጭቅ ውስጥ ይገባል እና ስለ ሞተብኝ እኔ ማጥቃት ይችላለው ነው ነገሩ የነሱ በዛው ይቀራል ማለት ነው። ይሄ አንድ ችግር ነው። ኃላፊነት የተሞላው ምላሽ መስጠት ቢችል ኖሮ መጀመሪያ የሚያደርገው ነገር እናዝናለን፣ ማንም ይሁን ማ ይሄንን ጉዳት ያደረሰው ጉዳት ለደረሰባቸው ሰዎች እናዝናለን። በእኔ በስልጣን ዘመኔ የሆነ ነገር ስለሆነ ይሄ በህዝቤና በአገሬ ላይ በመድረሱ አዝናለሁ ነው ማለት መጀመሪያ ያለባቸው። ይሄ ራሱ የመስማት አንድ ክህሎት ነው ያሳየው። አንድ ሁለተኛ እንዲጣራ አዝዣለው ነው መባል ያለበት። ጥያቄ ህይወታቸው ለጠፋ ሰዎች በቀጥታ የህግ ተጠያቂ የሚሆነው ማን ነው? የሚሆነው ተጠያቂነት በዚህ አይነት ሂደት በተጠያቂነት ብዙ ደረጃ አለው። አንደኛ ፖለቲካዊ ተጠያቂነት አለ። የፖለቲካዊ ተጠያቂነት የፖለቲካ ባለስልጣናቱ በፖለቲካው መንገድ ከስልጣን መልቀቅ ምናምን የሚ የሚደረግ ይሆናል። የፖለቲካ ተጠያቂነት ነው ያ። ከዛ የህግ ተጠያቂነት አለ። የህግ ተጠያቂነት ማለት ተኩሶ የገደለው፣ እሳት ለኩሶ ያቃጠለው፣ ደብድቦ የአካል ጉዳት ያደረሰው እነዚህ ሰዎች ደግሞ ተጣርቶ ከተጣራ በኋላ የህግ በህግ ፊት ተጠያቂነት ይኖራቸዋል። ከዛ ለነዚህ ለተጎዱ ሰዎች ደግሞ ምላሽ ማለት እንዳጠፋው መጠን ካሳ የሚከፍል የፍትሃቸውን የሚመልስ ሰው አለ ናው መሰረታዊ የፖለቲካ ቀውስ የፈጠረው ጉዳት ከሆነ ደግሞ ፖለቲካዊ ነው የመጀመሪያው ተጠያቂነት። አሁን ይሄ ቫይለንስ ፐብሊክ ቫይለንስ፣ እኔ የማስበው መንግስት እያደረገ ያለው የእኔ እምነት ነው፣ ይሄ መንግስት እያደረገ ያለው እርምጃ ህገ ወጥ ነው። አንደኛ በማንኛውም ህግ ማዕቀፍ የታቀ የተያዘ አይደለም። አሁን እያደረጉት ያለው ነገር በራሳቸው ህግ ራሱ ማለት ነው ህገ ወጥ ነው። ሁለተኛ የሽብር ተግባር ፖለቲካል ቫይለንስ ነው፣ የፖለቲካዊ የሆነ የኃይል እርምጃ ነው እየተወሰደ ያለው። ይሄ የኃይል እርምጃ ተጠያቂ ያደርገዋል መንግስትን እንደ መንግስት የመንግስት ባለስልጣናቱን እያንዳንዳቸውን በግል በህግ ተጠያቂ ያደርጋቸዋል። ይሄ ተጠያቂነት የት ይፈጸማል? በየትኛው ትራያል፣ በየትኛው ፍርድ ቤት፣ ገለልተኛ በሆነ የፍርድ ተቋም የሚለው አጠያያቂ ነው የሚሆነው። ጊዜ የሚወስነው ነገር ነው የሚሆነው። ግን በመጀመሪያ የፖለቲካ ተጠያቂነት አለ ከዛ ቀጥሎ አስተዳደራዊ ተጠያቂነት አለ፣ በየተቋማቱ ውስጥ የሚሰሩ ሰዎች። ከዛ በመቀጠል የወንጀል ተጠያቂነት ማለት በፍርድ የሚደረግ ተጠያቂነት አለ። በየደረጃው ተሳትፎ ያላቸው ሰዎች ተጠያቂነት ይኖራቸዋል። እሺ፣ ተጠያቂነታቸው እንዴት ይሆናል የሚለውን ወደፊት በሂደት የሚታይ ይሆናል ብለን ካልን ተጠያቂ የሚሆኑት ግን በየትኛው ህግ ነው? መጀመሪያ ተጠያቂ የሚሆኑት ተፈጻሚነት ባለው በሀገሪቱ ህግጋት መሰረት ነው። ኢትዮጵያ ውስጥ የወንጀለኛ መቅጫ ህግ አለ። ኢትዮጵያ ውስጥ ህገ መንግስት አለ። እነሱ እራሱ በሚያስቀምጡት ማለት ነው። እንግዲህ አሁን መጀመሪያ የሚጠየቁት ኢትዮጵያ ውስጥ አንድ ሰው በህይወት የመኖር መብት አለው። ይሄ በህይወት የመኖር መብቱ በህጋዊ መንገድ ካልሆነ በቀር ሊወሰድበት አይገባም። ስለዚህ ለሞቱ ሰዎች ሞታቸውን ያደረሱ ሰዎች በሙሉ በህግ በኢትዮጵያ ህግ በኢትዮጵያ ወንጀለኛ መቅጫ ህግ ተጠያቂ ይሆናሉ። ከሜልቦርን አውስትራሊያ ያነጋገሩንን አቶ ጸጋይ ረጋሳንና እና ፕሮግራሙን ያዘጋጀችውን ጽዮን ግርማን አመሰግናለሁ።